ዊኪሊክስ ዛሬም ስራውን ቀጥሏል። ባለፈው ሳምንት ሐሙስ ምስጢር አገላጩ ድረገጽ በዩናይትድ ስቴትስ በአውሮጳ ህብረትና በሌሎች 22ት ሀገራት መካከል በአገልግሎት ላይ ለማካሄድ ስለታቀደ የንግድ ስምምነት ድብቅ መረጃ ይፋ አድርጓል። የዊኪሊክስ መስራችና ቃል አቀባይ ጁሊያን አሳንጅ ይህን ጨምሮ በቅርቡ የፓስፊክ ተሻጋሪ ጉድኝት፣ እንዲሁም ባለፈው ሰኔ ወር የሳውዲ አረቢያ የዲፕሎማቲክ አገልግሎትን በሚመለከት ስልሳ ሺ የመረጃ ልውውጦችን እዚያው ተገን ባገኘበት ለንደን በሚገኘው የኤኳዶር ኤምባሲ ውስጥ ሆኖ ተከታትሎታል። አውስትራሊያዊው በጥቅሉ ነጻነቱን ካጣ አምስት ዓመታት ተቆጥረዋል። ከስዊድን ፍርድ ቤት ዓለም አቀፍ የእስራት ማዘዣ ተቆርጦበታል። የክሱ መንስኤም ሁለት ሴቶች በአንድ ቀን ከሱ ጋር በወዳጅነት ወሲብ መፈጸማቸውን ለፖሊስ ያሳውቃሉ። አሳንጅ ኤች አይቪ በደሙ ውስጥ እንዳለና እንደሌለ እንዲመረመር ይፈልጋሉ። ጉዳዩ ለስቶኮልም አቃቤ ሕግ ይቀርብና የተመለከቱት አቃቢተ ሕግ ለጥርጣሬ የሚያደርስ በቂ ነገር በማጣታቸው ይጥሉታል። ከዚያም ሌላ አቃቤ ሕግ ከጎተንበርግ ከተማ ጉዳዩን ዳግም እንደ አዲስ ያነሳሉ። ለአመታትም ክሱ በመጀመሪያ የምርመራ ሂደት ላይ ይቆማል። በዚያም ላይ ስዊድን አሳንዥን ለዩናይትድ ስቴትስ አሳልፋ እንደማትሰጥ ዋስትና ለመስጠት ፈቃደኛ አልሆነችም። ዊኪሊክስ በጎርጎሮሳዊ 2010 ዓ ም ስለ አፍጋኒስታንና ኢራቅ ጦርነቶች ዕለታዊ ማስታወሻዎችን በተለይም ደግሞ የአሜሪካን ኤምባሲ የመረጃ ልውውጦችን በማጋለጡ የዋሽንግተን የአጸፋ ምላሽ ጠንካራ ነበር። አሳንጅ እንዲገደል የተስማሙ የሀገሪቱ ፖለቲከኞች ነበሩ። በዚህ ምክንያትም ወደዚያ ተላልፎ እንዳይሰጥ ሊያደርጉ ይችላሉ የተባሉ የህጋዊ ሂደቶችን ሁሉ ከሞከረ በኋላ አሳንጅ ኤኳዶር ኤምባሲ ተጠግቶ ከተቀመጠ ሶስተኛ አመቱን የያዘ፣ ደራሲና ጋዜጠኛ ቻርልስ ግላስ የፕሬዝዳንት ባራክ ኦባማ መንግስት በርካታ ጋዜጠኞች ላይ ክስ መመስረቱን ያስረዳል። የኦባማ አስተዳደር ያለፉት መንግስታት በአጠቃላይ ካደረጉት ይበልጥ በርካታ ጋዜጠኞችን ከሰዋል። በ1917 የተደነገገው የስለላ ህግ ማለትም በወቅቱ የነበሩት ለዘብተኛ ፕሬዚዳንት ውድሮ ዊልሰን በጦርነት ወቅት የሚወሰድ እርምጃ በሚል ሰላይን ሳይሆን ጋዜጠኛ መክሰስ የሚለውን ሲጠቀም ቆይተዋል። የኦባማ አስተዳደር በመላው ዓለም የሚፈጽመው የቁም ስቅል ግድያ፣ እንዲሁም ተጠርጣሪዎችን ከአንድ አገር ይዞ ወደ ሌላ መውሰድ እንዲጋለጥ አይፈልግም። ይህን ማጋለጥ ደግሞ የነፃ ፕሬስ ስራ ነው። የግላስን አስተያየት ለጋዜጠኞች የሚሟገተው የድንበር የለሽ ጋዜጠኞች የቦርድ አባል ማቲያስ ሽፒልካምፕም ይጋሩታል። እውነቱን ስንመለከት ምስጢር አጋላጮቹ ላይ የሚቀርበው ክስ ተጠናክሯል። ከዚህ በፊት ባልተለመደ ሁኔታም ጠንካራ ክትትል እየተደረገባቸው ነው። ይህም በግልጽ ሊተች የሚገባው ነው። ሽፒልካምፕ አክለውም ዩናይትድ ስቴትስ ዊኪሊክስ ሌሎች አጋላጭ መረጃዎችን ይፋ እንዳያደርግ የተለያዩ የማደናቀፍ ሙከራዎች ማድረጓም የፕረስ ነጻነትን የሚገድብ ነው በማለት ይተቻሉ። ዊኪሊክስ የሰዎችን ህይወት ለአደጋ አጋልጧል የሚለውን የዋሽንግተንን ክስ የሚያጣጥላሉ። ይህ ሁሉ ምናልባት በአሳንጅ ስዊድን የፍርድ ቤት ጉዳይ ላይ ተጽዕኖ አሳድሮ ይሆን? የወንጀል ህግ ምሁር የሆኑት ኒኮላዎስ ጋሴዝ የፍርድ ሂደቱ ሚዛናዊነት ጥያቄ ላይ ወድቋል ይላሉ። የስዊድን የፍትህ አካል በሌሎች የተለያዩ አጋጣሚዎች በርካታ የቪዲዮ ምርመራዎችንና ከሀገር ውጭ ያሉ ምስክሮችን አነጋግሮ ያውቃል። ባለፈው ዓመት ብቻም አርባ አራት ጊዜ ይህን አድርጓል ብዬ አስባለሁ። አሳንዥን በተመለከተ ግን አንዲት አስተያየት ሳይዘነዘር ለረጅም ዓመታት ዝም ማለቱ ያልተለመደ ነው። በዚህ ሁኔታ እንደምናውቀው አንድ ይፋዊ ጉዳይ እንዲሁ እንዲተው አድርገዋል ሳይሻይታን አካሄዱም እሳቸው እንደሚሉት ጉዳዩን ወደ ፍርድ ቤት ማድረስ የሚችል አቅም ያለው አቃቤ ሕግ ያለ እንዳይመስል አድርጎታል።